ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአስቸኳይ ጊዜ ሁኔታ የምታወጁ መልካም ሀሳብ አይደለም ሲሉ የኢትዮጵያ ማህበረሰባዊ ድርጅቶች ትብብር የሚባለው ትምረት ዋና ጸሐፊ ዶክተር እርቁ ይመር ተቃውሟቸውን ገለጡ። በማንኛውም ጊዜ ቢሆን ይሄ አዋጅ

አደገኛ ነው። በተለይ ህዝቡ አምርሮ በሚታገልበት ጊዜ አዋጅ ስለታወጀ ትግሉን ላያቆም ይችላል እና እርምጃ ሊወስድ ይችላል ያ እርምጃ የሚወሰደው እርምጃ ወደ ምን እንደሚሄድ ምናልባት ወደ ዘርም ወደ ሲቪክ ዋር የመሳሰሉ ነገሮች ሊያስከትል ስለሚችል ጥሩ ሀሳብ አይደለም። ጥሩ ሀሳብ አይደለም። ሀያ አምስት ሲቪክ ማህበራት ያደራጁትና ሌሎች ሀያ ስድስት

የፖለቲካ ድርጅቶች የተሳተፉበት የምክክር ስብሰባ ሲያትል ዋሽንግተን ላይ እየተካሄደ ነው። በመጽሔት ዘገባ ይዘናል። ኢትዮጵያ ውስጥ ከዛሬ ጀምሮ ተግባራዊ የሚሆን አስቸኳይ ጊዜ አዋጅ ታወጀ። ቀደም ብለን በገለጽ ነው። አዋጁ እስከ መቼ እንደሚቆይ ግን አልተገለጸም።

ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የሥልጣን መልቀቂያ ጥያቄ ማቅረባቸውን ተከትሎ አዲስ አበባ የሚገኘው ዩናይት ስቴትስ ኤምባሲ የኢትዮጵያን ሁኔታ በቅርብ እየተከታተለ እንደሆነ አስታወቀ የሚሉት ከዋና ዋናዎቹ ዜናዎች ውስጥ ናቸው።

ጤና ይስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ሳምንታዊ ዝግጅቶች ዛሬ በወቅታዊ ፕሮግራሞች ይተካሉ የዛሬ አርብ የካቲት 9 2010 ዓ.ም አስተናጋጆች አሉላ ከበደና አዲሱ አበበንን በፕሮግራም የሚያቀናብርልን ንጉሡ ታምሬ ከስርጭት መሀንዲሷ ጋር አብረው እናመሻሉ በቅድሚያ ግን የዕለቱን ዜና

ኢትዮጵያ ውስጥ ከዛሬ ጀምሮ ተግባራዊ የሚሆን አስቸኳይ ጊዜ አዋጅ ተጣለ። አዋጁ እስከ መቼ እንደሚቆይ አልተገለጠም። አዋጁን ይፋ ያደረገው የሚኒስትሮች ምክር ቤት ለመንግስት መገናኛ በላከው መግለጫ የአዋጁ ዓላማ ሕገ መንግስቱንና የሕገ መንግስቱን ስርዓት ለማስከበር

ጎሳን መሰረት ያደረገና በተለያዩ የአገሪቱ ክፍሎች የሚታዩ ግጭቶችን ለማስወገድ ባለው አለመረጋጋት ምክንያት የሚፈጠሩ የንብረት ውድመትን ለማቆምና በአጠቃላይ ሰላምና መረጋጋትን በአገሪቱ ለማስፈን ነው ብሏል። መጽሔት ቀደም ሲል እንዳልነው ዝርዝር ዘገባ ይሰጥበታል። ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ማቅረባቸውን ተከትሎ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የኢትዮጵያን ኹኔታ በቅርብ እየተከታተለ መሆኑን አስታወቀ። ምንም እንኳ በአሁኑ ወቅት በጸጥ

ጸጥታው ጉዳይ ላይ የተፈጠረው ተጽዕኖ በውል ባይታወቅም በተጨባጭ የፖለቲካ ሁኔታ መሰረት አንዳች ያልተፈለገ የጸጥታ ጉዳይ ሊከሰት እንደሚችል ያስታወሰው የኤምባሲው ማሳሰቢያ ማንም የኤምባሲው ሰራተኛ በአሁኑ ወቅት ከአዲስ አበባ ውጭ ለመጓዝ አስቀድሞ የኤምባሲውን ማሳወቅ ያስፈልገዋል ብለዋል። ለማንኛውም፣ ይላል ኤምባሲው፣ ለማንኛውም የሀገር ውስጥ መገናኛ አውታሮችን መከታተል፣ ባለስልጣናት የሚሰጡትን መመሪያ በመከተል ከተለያዩ ስብሰባዎችና ህዝባዊ ሰልፎች መራቅ

አካባቢን በአይነቁራኛ መቃኘት የኢትዮጵያ ወቅታዊ ሁኔታ ያልተረጋጋ በመሆኑ በማንኛውም ባልታሰብና ባልተጠበቀ ጊዜና ሰዓት መጥፎ ሁኔታ ሊከሰት እንደሚችል ልብ ማለት ያስፈልጋል ሲል አስታውቋል። የአማራ ክልላዊ መንግስት በጎንደር ዞን የ244 እስረኞች ክስ መቋረጡን የዞኑ የፍትህ ቢሮ አስታውቋል።

ዛሬ ማምሻውን በመንግስቱ መገናኛ ብዙሃን እንደተገለጠው ከሆነ ከተቋረጡት ክሶች መካከል የኮሎኔል ደመቀ ዘውዱን፣ የጀኔራል ተፈራ ማሞ፣ የወይዘሪት ንግሥት ይርጋን፣ የአቶ አታላይ ዛፌን ክስቶች ይጨምራሉ። በተጨማሪም በዞኑ ጭልጋ ማረሚያ ቤት ታስረው የነበሩ 55 እስረኞች ይቅርታ እንደተደረገላቸው ታውቋል። ይህ በእንዲህ እንዳለ በመገናኛ ብዙሃን የማይታወቁ ብዙ እስረኞች ዛሬም በሆኔ ቤት እንደሚገኙ ተነገረ።

አንዳንድ ተቃዋሚ ፓርቲዎች ሊፈቱ የሚገቡ አባሎቻቸው ዛሬም እንዳልተፈቱ አስታውቀዋል። በቅርቡ ከተፈቱ መካከል በርከት ያለ ቁጥር ያላቸው እስረኞችም እንዳልተፈቱ ይናገራሉ። መጽሔት በዚህም ላይ ዘገባ ይኖረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በሻሸመኔ ከስር ለተፈቱት የኦሮሞ ፌዴራሊስት ኮንግረስ አመራር ለአቶ ደጀኔ ጣፋ አቀባበል ለማድረግ

ትላንት በበርካታ ተሽከርካሪዎች ሲጓዙ የነበሩ ሰዎች መንገድ ላይ ግጭት ተፈጥሮ የሰው ሕይወት መጥፋቱ ተነገረ። ከአስተባባሪዎቹ አንዱ አቶ አማዶ ሃሞኒ ለአሜሪካ ድምፅ እንደ ተናገሩት በህዝብ ላይ ጉዳትም ደርሷል። እዚያው ሻሸመኔ ከተማ ሁለት ሺ ታራሚዎች የነበሩበት እስር ቤት በእሳት ሲቃጠል ለማምለጥ ከሞከሩ ወይም ሞከሩ ከተባሉ መካከል ከጸጥታ ኃይሎች በተኮሰ ጥይት

አንድ ሰው ሲገደል ሌሎች ሶስት መቁሰላቸውን የከተማዋ ከንቲባ ወይዘሮ ጠይባ ሐሰን አስረድተዋል። አድማጮች በዚህ ላይ ሰፋ ያለ ዘገባ በመጽሔቱ ይቀርብበታል።

ሊቢያ የሚገኙ የሶማሊያ ስደተኞች ወደ አገራቸው መመለስ እንደማይፈልጉ አስታወቁ። ስደተኞቹ ወደ አገራቸው እንዲመለሱ ለማግባባት የተላከው አንድ የመንግስት ልዑካን ቡድን ጥረት ቢያደርግም ሊያሳምናቸው እንዳልቻለ ነው የተገለጠው። ስደተኞቹ ወደ አገራቸው ከመመለስ ይልቅ ባህር አቋርጠው ወደ አውሮፓ ለመዝለቅ እንደሚፈልጉም ለተላከው የመንግስት ቡድን መናገራቸው ታውቋል። ባለፈው ሰኞ ትሪፖሊ የገባው የሶማሊያ መንግስታዊ ልዑካን ቡድን

ስደተኞቹ የሚገኙበትን ካምፕ እንደጎበኘና አንዳንዶቹንም ሶማሊያ ኤምባሲ ውስጥ እንዳገኘ አመልክቶ ወደ አገራቸው ለመመለስ ፈቃደኛ የሆኑ 11 ብቻ መገኘታቸውን አስታውቋል። ባለሥልጣናት እንደገለጡት ሊቢያ የፈለሰው የሶማሌ ስደተኞች ከአምስት ሺህ እስከ ስድስት ሺህ ይገመታሉ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ አንድ ዜና ዘገባ አለን።

ሲሪል ራማፎሳ የደቡብ አፍሪካ ፕሬዚዳንት ከሆኑ ለአገሪቱ ምክር ቤት አባላት ለመጀመሪያ ጊዜ ባደረጉት ንግግር በመንግስት ሙሰኞች ላይ ከባድ ጦርነት አደርጋለሁ ሲሉ ቃል ገቡ። ሙስና የቀድሞቹ የአገሪቱ ፕሬዝዳንቶች በተደጋጋሚ ይወነጀሉባቸው እንደነበር አይዘነጋም። አንዳንድ ገምጋሚዎች ሙስናን መዋጋት ከባድ እንደሆነ ይናገራሉ። ማሪያማ ዲያሎ ዘገባ ልካለች። ትዝታ በላቸው ታቀርበዋለች

የቀድሞው ፕሬዚደንት ጃኮብ ዙማ ባለፈው ረቡዕ ስልጣን እንዲለቁ ምክንያት የሆነውን የሙስና ክስ በመጥቀስ ነው አዲሱ የደቡብ አፍሪካ ፕሬዚደንት ሲሪል ራማፎዛ ንቅዘትን አጥብቄ ይታገላለሁ ሲሉ ቃል የገቡት። ከሙስና ጋር የተያያዙ ጉዳዮች የመንግሥት ንብረት ጋር በተያያዙ

የሚነሱ የሙስና ክሶችን በቅርበት ለመከታተል ቃል እንገባለን ነው ያሉት። አዲሱ የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎሳ ለሀገሪቱ ምክር ቤት አባላት ሲናገሩም የደቡብ አፍሪካን ሕዝብ በተሻለ ለማገልገል የተለያዩ የፖለቲካ ፓርቲዎችን ለማስተባበር እንደሚጥሩ ተናግረዋል። የፖለቲካ ገምጋሚዎች በሀገሪቱ በሙስና የተጠረጠሩትን ለፍርድ ሳያቀርቡ

ወንጀሉን መዋጋት አስቸጋሪ እንደሚሆንባቸው ይናገራሉ። አዲሱ ፕሬዝደንት ተጠርጣሪዎችን ለፍርድ ካቀረቡ ግን የደቡብ አፍሪካን ኢኮኖሚ በማሻሻል ሕዝቡን ይታደጋሉ፣ በአጸፋውም ድጋፍ ያገኛሉ ይላሉ። በመጨረሻም ዩናይትድ ስቴትስ ሰሜን ኮሪያ ላይ መጠነኛ ወታደራዊ ጥቃት ማካሄድ እንደምትችል እየተሰነዘረ ያለው ሐሳብ ተግባራዊ የመሆኑን ጉዳይ

አንድ ከፍተኛ የውጭ ጉዳይ ሚኒስትር ባለስልጣን አጠያያቂ አድርገውታል። ፒዮንግያንግ ላይ መጠነኛ እርምጃ ይወሰድ የሚለው እቅድ ብላዲ ኖዝ ስትራቴጂ አፍንጫዋን ብለን እናደማታለን እና እናሳያታለን የሚል ቅጽል ስም እንደተሰጠው ጠቅሶ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የቪኦኤ ዘጋቢ ኒክ ቻንግ ያጠናቀረውን ቆንጅታዬ ታቀርባለች።

ሰሜን ኮሪያ በፒዮንግቻንጉ ኦሊምፒክ ገጽታዋን ለማሳመር የያዘችው ዘመቻ በብዙዎች ዘንድ የሰመረላት ይመስላል። ዩናይትድ ስቴትስም በአንድ በኩል

አዲስ መልክ ለንግግር ዝግጁነቷን እየገለጸች ስትሆን በዚያች ሀገር ላይ የያዘችውን ከባድ ጫና ማፋፋሟን ቀጥላለች። ሱዛን ቶርንተን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የምስራቅ እስያና የፓሲፊክ አካባቢ ጉዳዮች እጩ ረዳት ሚኒስትር ናቸው። ክፊቱ ተጠናክሮ ይቀጥላል ብለን ነው የምናስበው። ፋታ መስጠት የለም።

በሩን ለንግግር ክፍት ማድረጋችንን እንቀጥላለን። ንግግሩ ማተኮር ያለበት አንድ ጉዳይ ኒውክሌር መሳሪያዋን ማስወገድ ነው። የምንከተለው ፖሊሲ አይነተኛ ግብ እሱ ነው። እንደምረዳው በኮሪያ ባህረ ገብ ላይ ውሱን የሆነ ወታደራዊ ጥቃት የማካሄድ እቅድ እንደሌለ ነው ያሉት ሱዘን ቶርንተን፣ ቅድሚያ የምንሰጠው ትኩረታችን ዲፕሎማሲ ነው ብለዋል። በኒውክሌር ተንኳሽነቷን ትታ ለንግግር መቅረብ

የሰሜን ኮሪያ ፋንታ ነው ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስገንዝበዋል። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ሄዘር ኑዌርት በሩን ለንግግር ክፍት አድርገናል፣ ያ ንግግር አንድ ጉዳይ ላይ ነው የሚሆነው፣ ያም ኒውክሊየር ግንባታውን መተው ነው። ፖሊሲያችን አልተቀየረም። ዩናይትድ ስቴትስ በፒዮንግያንግ የመንግስት ለውጥ ይካሄድ ባትልም

ተንታኞች እንደሚሉት ለሚፈጠር ማናቸውም ሁኔታ የፒዮንግያንግ የጦር መሳሪያዎች በደንብ ተጠብቀው እንዲወገዱ ለመዘጋጀት እንዲቻል ከቻይና ጋር መነጋገር ይኖርባታል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ።

ክቡራንና ክቡራት አድማጮች፣ የምትከታተሉት ከዋሽንተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ነው የምንገኘው። ዛሬ አርብ የካቲት 9 2010 ዓም አስተናጋጆች አዲሱ አበበና አሉላ ከበደንን በስርጭታችን የጊዜ ሰሌዳ መሰረት

ቀጣዩ የእለቱ አብይ ዜና ነው። ከዚያ በፊት ግን ታዲያ ቆየት ብለው ከሚቀርቡ ቅንብሮች አንዱን እናሰማለን። የኢትዮጵያ የወቅቱ ሁኔታ የማይቆም የለውጥ ሂደት ላይ እንደሚገኝ የኢትዮጵያ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ገለጡ። ዛሬ አይደለም ለውጡ የተጀመረው ኢትዮጵያ ውስጥ አመታት አስቆጥረዋል። አሁን ሀገርን እየመራ ያለው መንግስት የለውጥ መንግስት ስለሆነ ብዙ ስኬቶችን ለማስመዝገብ ችሏል።

ከዶክተር ነገሪ ጋር ያደረግነውን ቃለ ምልልስ በምሽቱ ዝግጅታችን ይቀርባል። ሁለተኛው አጋማሽ ላይ ጠብቁት አድማጮች። አሁን በቀጥታ የዕለቱና ቢ ርዕስ። ቅድም ሲል በዜናችን እንደገለጥነው የኢትዮጵያ ሚኒስትሮች ምክር ቤት ከዛሬ ጀምሮ የሚጠና አስቸኳይ ጊዜ አዋጅ ጥሏል። እስከ መቼ እንደሚቆይ አልተገለጠም። በዚህ ጉዳይ ላይ ዘጋቢያችን እስክንድር ፍሬ አዲስ አበባ

የሚኒስትሮች ምክር ቤት መግለጫ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተነበበው ማምሻውን ነው። ከዛሬ ጀምሮ ተግባራዊ የሚደረግ የአስቸኳይ ጊዜ አዋጅ መታወጁንም ይፋ አድርጓል። ለዚህ አዋጅ መነሻውም ከቅርብ ጊዜ ወዲህ በሀገሪቱ እየታዩ ያሉ ሁኔታዎች መሆናቸውን መግለጫው ጠቁሟል። በሀገሪቱ አንዳንድ አካባቢዎች ህገ መንግስቱንና ህገ መንግስታዊ ስርዓት ሁል አደጋ የሚያጋልጡ ሁኔታዎች እየታዩ መሆኑን መግለጫው ጠቅሷል። በዚህም መሰረት ህገ መንግስቱንና ህገ መንግስታዊ ስርዓቱን ለአደጋ የሚያጋልጡ ሁኔታዎች እየታዩ መሆኑን መግለጫው ጠቅሷል

የህዝቦችን በአንድነትና በአብሮነት የመኖር እሴትን የሚንዱ ብሎም የመንግስትንና የግሉን ዘርፍ የሥራ እንቅስቃሴዎች የሚያስተጓጉሉ ያላቸውን ሁኔታዎችም አንስቷል። የበርካታ ንጹሐን ሰዎችን ህይወት ያጠፋ ብሄርን መሰረት ያደረገ ጥቃት እንደዚሁም የህዝቦች መፈናቀል እየደረሰ መሆኑን መገንዘቡንም ማስረድተዋል። በልዩ ልዩ አካባቢዎች የሚገኙ የህብረተሰብ ክፍሎች መንግስት የህግ ጥበቃና ከለላ እንዲያደርግላቸው በተለያዩ መድረኮች ጥያቄ ማቅረባቸውንም ጠቁሟል።

በአጠቃላይም በህገ መንግስቱና በህገ መንግስታዊ ስርዓቱ ላይ የተጋረጠውን ይህንን አደጋ በመደበኛው የህግ ማስከበር ስርዓት ለመከላከልና ለመቆጣጠር ከማይቻልበት ደረጃ መደረሱን ነው ያስታወቀው። እናም ከዛሬ ጀምሮ የጸና የሚሆንና ህገ መንግስታዊ ስርዓቱን ለመጠበቅ የሚያስችል የአስቸኳይ ጊዜ አዋጅ መታወጁን ይፋ አድርገዋል። አዋጁ ለምን ያህል ጊዜ ጸንቶ እንደሚቆይ በመግለጫው አልተጠቀሰም። የህገ መንግስቱ አንቀጽ 93 እንደሚለው የአስቸኳይ ጊዜ አዋጅ እስከ ስድስት ወራት ሊቆይ ይችላል። በየአራት ወሩ ግን ሊታደስ ይችላል።

በሚኒስትሮች ምክር ቤት የወጣው አዋጅ በ48 ሰዓታት ውስጥ ለህዝብ ተወካዮች ምክር ቤት ቀርቦ መጽደቅ እንዳለበትም በህገ መንግስቱ ተመልክቷል። የዚህን ዘገባ አቅራቢ ጨምሮ የሚኒስትሮች ምክር ቤት ዛሬ ከቀኑ 8 ሰዓት ጀምሮ ስብሰባ እንደሚያካሄድ የተነገራቸው በርካታ ጋዜጠኞች በጠቅላይ ሚኒስትር ጽህፈት ቤት ተገኝተው ሲጠባበቁ ውለዋል። ከምሽቱ አንድ ሰዓት ላይ የተነገራቸው ግን በስብሰባው ማጠቃለያ ለጋዜጠኞች ይሰጣል የተባለው መግለጫ ለነገ መተላለፉ ነው።

በዚያ የነበሩ ጋዜጠኞች አካባቢውን ለቀው በወጡ አንድ ሰዓት ባልሞላ ጊዜ ውስጥም ነው የሚኒስትሮች ምክር ቤት አወጣው የተባለው መግለጫ በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተነበበው። ይህም ሆኖ የመከላከያ ሚኒስትሩ ሲራጅ ፈጌሳ በነገ ዕለት ዝርዝር መግለጫ እንደሚሰጡ ተገልጿል። አንዳንድ ተቃዋሚዎችና አስተያየት ሰጪዎች የአስቸኳይ ጊዜ አዋጅ ማወጅ ወቅታዊውን ችግር ሊፈታ እንደማይችል ከወዲሁ እየተናገሩ ነው። የቀድሞ የተቃዋሚ ፓርቲ አመራር አባልና ታዋቂ የህግ ባለሙያ ዶክተር ያዕቆብ ኃይለማርያም ከእነዚህ አንዱ ናቸው።

በእውነት የአስቸኳይ ጊዜ አዋጅ መፍትሄ ሊሆን አይችልም። የበለጠ እንደውም ነገሩን ሊያባብሰው ይችላል። አስቸኳይ ጊዜ አዋጅ ማለት ህጉ የጠበቀ ይሆናል። የወታደሮች ተሳትፎ የበለጠ ጫና ይሰጠው ይሆናል። ይህ የትም የሚያደርስ ነገር አይደለም። በእውነት የአስቸኳይ ጊዜ አዋጅ በግድ የሚደነገግ ነገር ነው። ሰውን በግድ ማስተዳደር በግድ መግዛት አይቻልም። ለተወሰነ ጊዜ ብቻ ነው እና የአስቸኳይ ጊዜ አዋጅ እኮ ኢትዮጵያ ውስጥ

ኢህአደግ ከገባ ሁል ጊዜ አስቸኳይ ጊዜ አዋጅ ነበረ ማለት ይቻላል። ሰላማዊ ሰልፍ አይቻልም፣ ፓርቲዎች መንቀሳቀስ አልተቻሉም። ይሄ እኮ አስቸኳይ ጊዜ አዋጅ ነው። ኢህአደግ ከገባ ጊዜ ጀምሮ በከፊልን ቢሆን አስቸኳይ ጊዜ አዋጅ ነበረ። ያ የአስቸኳይ ጊዜ አዋጅ ድርጊት ነው። ለዚህ ለዚህ ችግር እና መከራ የዳረገን ሰብአዊ መብት መጣስ፣ ፓርቲዎች በፈለጉት መንገድ አለመንቀሳቀስ፣ ነጻ ምርጫ አለመሆኑ፣ ይሄ ነው ወደዚህ የመራን

እና የአስቸኳይ ጊዜ አዋጅ ምንም መፍትሄ አይሆንም። በተለይ በአሁኑ ጊዜ የበለጠ ነገሩን እያካረረ የበለጠ ከህዝብ ጋራ ከወጣቱ ጋራ ግጭት ወይም ኮንፍሮንቴሽን ሊፈጥር ይችላል። እንግዲህ መንግስት የአገርን ህልውና ለማዳን ህገ መንግስቱንና ህገ መንግስታዊ ስርዓቱን ለማስቀጠል እና ለመጠበቅ የሚሉ ምክንያቶች ነው የሚሰጠው። ይሄ ምክንያት በእውነት በቂ ምክንያት ሊሆን አይችልም። በዛሬ ጊዜ ማንንም ማስገደድ አይቻልም በግድ በጦር ኃይል

ሰውን ህግ እንዲያከብር ህገ መንግስቱን እንዲያከብር ማስገደድ ነው። ይሄ ለብዙ ጊዜ የሚሆን ነገር አይደለም። ህዝብን አስገድዶ ለህገ መንግስቱ ተገዛ ወይንም ህግ አክብር ብሎ ለብዙ ጊዜ ሊያዋጣ አይችልም። ምናልባት ለትንሽ ጊዜ ፋታ ይሰጥ ይሆናል። ሆኖም ግን በዘላቂነት በአስቸኳይ ጊዜ አዋጅ ችግሮች፣ የሀገር ችግሮች ሊፈቱ አይችሉም። በተለይ አሁን እኛ ባለንበት ሁኔታ

የመከላከያ ሚኒስትር ሲራጅ ፈጌሳ ነገ በሚሰጡት መግለጫ የአዋጁን ዝርዝር ነጥቦች እንደሚያብራሩ ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር እናመሰግናለን። ሌላም ዘገባ አለው። የአሜሪካ ድምፁ መሐመድ ዩሱፍ ታዲያ ከናይሮቢ ያነጋገራቸው ታዛቢ የሰጡትን አስተያየት እናካትታለን። ኬንያ የሚገኙ የአፍሪካ ቀንድ ተመራማሪ ሙስጠፋ አሊ የኢትዮጵያ መንግስት ተጨባጭ ፈተና ተደቅኖበታል ነው የሚሉት

the competition for power between the ruling elites is not addressed. በገዢው ቡድን ልሂቃን መካከል ያለው የሥልጣን ግብግብ መፍትሄ አላገኘም። ትልልቆቹ ብሔረሰቦች በተለይም አማራውና ኦሮሞ መገፋታቸውና መገለላቸው መልስ አላገኘም። ይሄ ለኢትዮጵያ እጅግ ከባድ የሆነ ፈተና የሚደቅን ጉዳይ ነው። ፈተናው ወደ ሌሎች አገሮች ሊሰራጭም ይችላል።

Mustafa Ali, Afrika and the Good Deutsche, at Ninacho.

አድማጮቹ ወደ ተከታዩ መጽሔት ርዕስ እንሻገራለን። በመገናኛ ብዙኃን የማይታወቁ ብዙ እስረኞች ዛሬም በወህኒ ቤት እንደሚገኙ ተነገረ ይላል ተከታዩ ዘገባ። አንዳንድ ተቃዋሚ ፓርቲዎችም ሊፈቱ የሚገቡ አባሎቻቸው ዛሬም እንዳልተፈቱ አስታውቀዋል። በቅርቡ ከተፈቱት መሐል በርከት ያለ ቁጥር ያላቸው እስረኞችም አሁንም መኖራቸውን ነው የሚናገሩት። መለስካቸው አምሐ ዝርዝሩን ይዟል።

ለአመታት በእስር ቤት የቆዩና ጉዳዩን በቅርበት ሲከታተሉ የቆዩ ታዛቢዎች እንደሚሉት ከፍተኛ ቁጥር ያላቸው ዜጎች በተለያዩ በሽብርተኝነት የተፈረጁ ድርጅቶች አባሎች ናችሁ በሚል ክስ የተመሠረተባቸው ዛሬም ከእስር አልተፈቱም። በተመሳሳይ ወንጀል ተከሰው የተፈረደባቸውም መንግሥት ቃል በገባው መሠረት አልተፈቱም። ቀደም ሲል በጉዳዩ ላይ

አስተያየቱን በማስረጃ አስረግፎ ለቪኦኤ ቃለ ምልልስ የሰጠው አቶ ጌታቸው ሽፈራውም ይህንን ያረጋግጣል። የሚታወቁት ብቻ ለሚዲያ ግባት የሚውሉ ብቻ ሰዎች ተፈቷል። እሱም መፈተታቸው በጣም ትልቅ ነገር ነው። ነገር ግን በሚባለው ሰው በሚያስበው መልኩ እስረኞች እየተፈቱ አይደለም። በቅርብ እንኳን እኔ አሁን እስከ አስራ አምስት መሰረት ስድስት አመት የተፈረደባቸው ሰዎች አውቃለሁ። ሌሎቹም አሁን ጥፋተኛም የተባሉ ሰዎች አሉ። በዚሁ በዚሁ በሚያስቀጣ አንቀጽ ሌሎች ፍርድ ቤት መመላለስ ላይ ናቸው።

መፈታት ያለባቸው በእርግጥ መታሰርም ያልነበረባቸው ሰዎች ተፈተዋል። ከዛ ግን በጣም በርካታ ሰው ምናልባትም በአንድም በሌላ መልኩ ስሙ ሚዲያ ላይ የማይወጣ ሰው እንዲሁ እንደፈለጉ የሚያስፈኑት አብዛኛው እስረኛ ግን እዛው እስር ቤት ውስጥ ነው ያለ። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ለቪኦኤ እንዳስረዱት በቅርቡ የተፈቱት ከጥቂቶቹ በስተቀር የእስር ዘመናቸውን ለመፈጸም ጥቂት ሳምንታት ወይም ቀናት የቀሯቸው ናቸው።

ብሔራዊ መግባባትን ለመፍጠር ግን ከዚህ በላይ መሄድ አስፈላጊ ነው ይላሉ። የተፈቱት አንድ ወር 15 ቀን አንድ ቀን ሁሉ ሲቀረው የተፈታ እንዳለ ነው። የሚገርም ነው በጣም። እስራቸውን የጨረሱት ሰዎችን ነው ቀድሞ የፈታውና፣ ረዘም ያለ ጊዜ የቀራቸውን መፍታት አልፈለጉም። ይሄም አንድ ችግር ነው። ኦልሞስት ጊዜያቸው የደረሱትን ነው እየፈታ ያለው። ስለዚህ የእኛ ጥያቄ ደግሞ እነኝህን ብቻ ሳይሆኑ በርካታ እስረኞች አሉ። ከአቶ አንዳርጋቸው ጽጌ ጀምሮ መፈታት አለባቸው። በቃ ብሔራዊ መግባባትን እንፈጥራለን ያለን ካሉ የተወሰኑትን ፈቶ አይደለም

የዚህ የሰላሙ አካል ማድረግ አለበት ኢህአዴግ የሚል እምነት ነው ያለንን። በሰማያዊ ፓርቲ አባልነታቸው የታሰሩ ናቸው ያሏቸውንና መፈታት አለባቸው ያሏቸውንም ሰዎች በዝርዝር ስማቸውን ገልጸዋል። የቀድሞው የህዝብ ግንኙነት ኃላፊ ዮናታን ተስፋ፣ ያለ አግባው ሰጠኝና አንጋው ተገኝ ቀጥታ ከጎንደር ታስረው የመጡ ናቸው። በዚህ በቅሊንጦ ቃጠሎ ምክንያት ነው እንጂ እስክሳጩት ዘግቶ ነበር የነሱ ቴዎድሮስ አስፋው

እሳቸው ተዘግቷል፣ ከጥፋታቸው ነፃ ሆኗል። ነገር ግን አሁን አግባው ሰጠኝ የተንገላታ ያለው ቅሊምጦ በተቃጠለ ቃጠሎ ምክንያት ነው። አግባው ሰጠኝ፣ አንጋው ተገኝም እንደዛ ሆኖ ከዚህ ከአዲስ አበባም ቴዎድሮስ አስፋው፣ ዳንኤል ተስፋዬ፣ ኤርሚያስ ጸጋይ፣ ፍቅረ ማርያም አስማማው፣ ከደሴ ደግሞ የተያዘብን የዚህ ድርጅት ጉዳይ ረዳት የነበረው ልጅ ብስራት፣ አቢ መኳንን፣ ትካሳሁን ድርሳም፣ ብርሃኑ ከደሴ ነው። ይሄም በፍቃዱ አበበ፣ ዘኬዎስ ዘሪሁን፣ ያረጋል ሙሉ ዓለም፣ ብራዚል እንግዳ፣ አለማየው ንጉሴ፣ ምክሩ

ይሄ ደግሞ ባህር ዳር ነው። እነኚህ አለመፈታታቸውን በትክክል አረጋግጠናል። የተፈቱትም ጓደኞቻቸው እዛው እንዳሉ ነግረውናል። እኛም እነኚህን ስላረጋገጥን መፈታት አለባቸው። የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ የነበረው አቶ ዮናታን ተስፋዬ እንደሚፈታ ተነግሮት እንደነበረ ለቤተሰቡ አስታውቋል። አባቱ ቀሲስ ተስፋዬ ረጋሳ ለቪኦኤ እንደገለጹት ልጃቸው ያልተፈታው ለመፈቻ የቀረበለትን ቅጽ አልፈርምም በማለቱ እንደሆነ ይገምታሉ።

ይህ ግን ላለመፈታቱ በቂ ምክንያት ነው ብለው አያምኑም። በልጃቸው ላይ የተፈጸመው ድርጊትም ፍትሐዊ እንዳልሆነና በዚህም ስሜታቸው በእጅጉ እንደተጎዳ ተናግረዋል። ይህ በእውነቱ እዚህ ግባ ማይባል ጥያቄ ነው። የፈርም የሚባል ቅጣት ደብዳቤ እንደሰማንም ደግሞ ልጆች በተመሳሳይ የፖለቲካ ጉዳይ የታሰሩት ታሳሪዎች ያውም ብዙ ዓመታትም የተፈረደባቸው ጭምር

አልፈርምም ብሎ እንደተፈቱ ሰምተናል። በት ሚዲያ በተለያዩ ሚዲያዎች እነሱም ራሳቸው ሲናገሩ በሚዲያ ቀርቦ ሰምተናል ከተፈቱ በኋላ ምንም ሳይፈርሙ እንደወጡ። ስለዚህ እሱን እንግዲህ በዚህ ምክንያት ከሆነ ያስቀሩት በጣም ይሰማናል፣ አግባብ አይደለም። የካቲት ሰባት ቀን ሁለት ሺ አስር አመተ ምህረት ከቅሊንጦ ማረሚያ ቤት ከሌሎቹ ጓደኞቻቸው ጋር እንደተፈቱ የተናገሩት

አቶ ያሬድ ግርማ የቀድሞው የመኢአድ የሰሜን ጎንደር ምክር ቤት ሰብሳቢ ናቸው። ወደኋላ የቀሩ ብዙ ሰዎች አሉ ያልተፈቱ። ኦሮሚያም፣ የጎንደርም፣ ጎጃም የተለያዩ ሰዎችም አሉ ከኋላ አሉ ብዙ ሰዎች እንደተፈቱ አሉ። ስንት የሚሆኑ አሉ? በግምት እንደው እንግዲህ በግምት እንግዲህ ይሄ ነው ለማለት አንችልም። ከሺህ ከሁለት ሺህ በላይ ብዙ በሽብር ተጠርጥረው የገቡ ሰዎች አሉ። የመኢአድ ወይንም የመላው ኢትዮጵያ አንድነት ድርጅት ጸሐፊ

አቶ አዳነ ጥልሀውን ለቪኦኤ እንደተናገሩት በቅርቡ በወልዲያ ከተማ ተፈጥሮ ከነበረ ግጭት ጋር በተያያዘ ታስረው ከነበሩ 435 ሰዎች እስከ ትናንት ድረስ 366ቱ ተፈተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

መለስካቸውን ለዘገባው እናመሰግናለን። አድማጮች፣ በተያያዘ ዜና የአማራ ክልላዊ መንግስት በጎንደር ዞን የ244 እስረኞች ክስ መቋረጡን የዞኑ የፍትህ ቢሮ አስታውቋል። ዛሬም ማምሻውን በመንግስቱ መገናኛ ብዙኃን እንደተገለጠው ከሆነ ከተቆረጡት ክሶች መካከል

ከተቋረጡት ክሶች መካከል የኮሎኔል ደመቀ ዘውዱን፣ የጀኔራል ተፈራ ማሞን፣ የወይዘሪት ንግስት ይርጋን፣ የአቶ አታላይ ዛፌን ክሶች ይጨምራል ነው ያለው ዘገባው። በተጨማሪም በዞኑ ጭልጋ ማረሚያ ቤት ታስረው የነበሩ ሀምሳ አምስት እስረኞች ይቅርታ እንደተደረገላቸውም አስታውቋል። አድማጮች ወደ ተከታዩ ዘገባ ነው የምንሻገረው።

ወደሚቀጥለው ዘገባ እናልፋለን። በሻሸመኔ ከእስር ለተፈቱ የኦሮሞ ፌዴራሊስት ኮንግረስ አመራር ለአቶ ደጀኔ ጣፋ አቀባበል ለማድረግ ትናንት በበርካታ ተሽከርካሪዎች ሲጓዙ የነበሩ ሰዎች መንገድ ላይ ችግር እንደገጠማቸው በተፈጠረውም ችግር ግጭት ተነስቶ የሰው ህይወት መጥፋቱንና ጉዳት መድረሱን ከአስተባባሪዎቹ አንዱ አቶ አማዶ ሃሞኒ ለቪኦኤ ተናግረዋል። እዚያው ሻሸመኔ ከተማ

ሁለት ሺህ ተማሪዎች የነበሩበት እስር ቤት በእሳት ሲቃጠል ለማምለጥ ሞክረዋል ከተባሉ መካከል ከጸጥታ ኃይሎች በተተኮሰ ጥይት አንድ ሰው መሞቱንና ሌሎች ሶስት መቁሰላቸውን የከተማዋ ከንቲባ ወይዘሮ ጠይባ ሐሰን አስረድተዋል። ሰሎሞን ክፍሌ ነው ያነጋግራቸው። አቶ አማዶ ሃሞኒ ከእስር ለተፈቱት ለኦሮሞ ፌዴራሊስት ኮንግሬስ አመራር

ለአቶ ደጀኔ ጣፋ አቀባበል ለማድረግ በበርካታ ተሽከርካሪዎች ይጓዝ የነበረውን ሰው በማስተባበር ላይ እንደነበሩ የገለጹልኝ ሲሆን በትክክል ምን ያህል ሰው በምን ያህል ተሽከርካሪ ከየት ተነስቶ ወዴት እያመራ ባለበት ወቅት ችግሩን እንደተፈጠረ አብራርተውልኛል። አቶ አማዶ ራሳቸውም የኦፌኮ ተወካይ ናቸው። አው እኔ ሻሻመ የአርሲ ሊጣ

ተወጣው የኦፌኮ ተወካይ ነኝ። ደጀኔ ጋርም ፓርላማ ቆይቻለሁ። ምን ያህል ሰው በምን ያህል አውቶቡስ ከየት ተነስቶ ወደ የት እያመራ ባለበት ወቅት ነው ችግሩ የደረሰበት? እስቲ በዝርዝር ያስረዱኝ። በሀምሳ ስምንት መኪና ነበር አውቶቡስ። ሻሸመኔ የተነሳ ነው፣ ወደ አዳማ ነው የምንሄደው። ተያ የምትባል ከተማ አዲስ አበባ ለዛ፣ ለአዳማ በጣም ቅርብ ናት። አስቆሟችሁ? ማን ነው ያስቆመው? ከሻሸመኔ ተነስቶ ከእኛ ጋር የሚከታተል ዳንነት አለ

አንድ በላንድ አንድ ክሩዘር ይዞ ከታተልን ነበር። ከዛ ምን ተፈጠረ? አሰላ ላይ ስንደርት አሰላ ላይ መሞከራ አድርጎብን ነበረ። እምቢ ብለን አለፍ። ምንም ዝም በሉ ብለን አለም። እዛ ዲተያላር ስንደርት ቀድሞን ወጣቶችን አዝተው እዛ መንገድ ላይ አባነሱ። እኛ ባንዲራ ይዘን ነበር። ያባገዳ ባንዲራ ይዘን ነበር። የአባገዳ ባንዲራ ይሄ ባንዲራ የማን ነው?

ያ ዙማን አላችሁ የለበሳችሁ ቲሸርት የምን የበቀላ ገርባ፣ የደጀኔ ጣፋን፣ የጉርሜሳን፣ የአዲሱ ቡላላን እና ጉርሜሳ አያናን ይዘዋል። ሌሎችም ከነሱ ጋር የተፈቱ ሰዎች ሰባ ሰው ነበረ። እነዛን ለማቀበል ነው እኛ የምንሄደው። ከእናንተ ጋር በነበሩ ወጣቶችና ካስቆሙት ወጣቶች በሁለቱ መካከል ነው ማለት ነው ችግሩ የተፈጠረው፣ እንደ መነሻ ነው የተነሳው። አሁን ያ ወጣቶች ራሱ ቆሞ እዛ ከተማ ውስጥ ቆሞ

እዛ ከተማዎች ቆሞ እነዛን ልጆች ጠብ እንዲያነሱ አደረጋቸው። እነዛ ቋንቋ አያውቁም ልጆቹ። ይህንን ጠብ ያነሱት ማን ነው? ጸብ እንዲያነሱ ያደረጋቸው ዳንነቱ ነው። ዳንነቱ ሲከታተለ የነበረ ዳንነት አለ። ቀደም ሲል ለአቶ በቀለ ገርባ አዳማ ላይ የተደረገላቸው ሕዝባዊ አቀባበል በቪዲዮ እንዳየነው የከተማው ሕዝብ በነቂስ ወጥቶ ነው ያለ ችግር የተበተነው ነው። ይሄኛው ገና ሳይጀመር ለምን ወዲህ አመራ ይመስሎታል? የተቀነባበረ

እዛ ጋር ይሄ በቀላ ገርባ ጋር ብዙ ሰው እየመጣ አሁን አውቆ ይህንን ለማበተንና ይህንን ለማበተን ፈልጎ ያደረጉት የተቀናጀ አደራረግ መሰለኝ በግጭቱ ምክንያት የሞተ ወይም የተጎዳ ሰው አለ አዎ በግጭቱ ምክንያት የሞቱ ሁለት ሰዎች አሉ አሁን የተጣራው ሌሎች ያልታዩ ወይም የጠፉ ሰዎች አሉ ግን ከአካባቢ እዛ ከእዚህ በጥብጥል መካከል ስጣሉ የነበሩት

ሁለት ሰዎች ነበሩ የሞቱት። አንዱ በጥይት ነው በቱክስ ነው በጥይት ተተኩሶበት ነው የተመታው። ሌላው ደግሞ ይሄ በሰፋስ ነው የተመጣው ሞቱ ሁለቱ። ማን ነው የተኮሰው? መከላከያ ነበር። እናንተ ሕክምና እንዲያገኙ ለማድረግ ያደረጋችሁት ጥረት አለ ለተጎዱት?

ከዛ ተነስተን የተጎዱት ህክምና ወደ ሆስፒታል በአምቡላንስ የተጫኑ አሉ። ብዙ ከሰላሳ በላይ ነው። አሁን ወደ አርባ ሰው ነው የቆሰለው እዛ ጋር የቆሰለ ከእኛ ጋር ሲሄዱ የነበሩት ወደ አርባ ሰው ነው የቆሰለብን። አንድ ሶስት ቦታ የተፈነከተ ሰው አለ። ከዛም በተጨማሪ ተነስተን ወደዚህ ወደ ናዝሬት ስንሄድ መንገድ ላይ እንደገና ወደ ናዝሬት ልንገባ ስንል መከላከያው እዛ መንገድ ላይ ቆሞ እንዳንገባ ተከለከልንና ወደ ኋላ ተመለሰን።

አሁን መሀል ላይ ናቸው ያላችሁት ማለት ነው? መሀል ላይ ሳይሆን እዛው አድሮ አድረን ትላንት ነበር። በስምንት ነበረ። ዛሬ ዘጠኝ ነው። በስምንት ነበረ፣ ይሄ ሁሉ ድርጊት ዛሬ ጠዋት ገበን። ስለዚህ አቀባበል ስነ ስርአቱ ተቋርጧል ማለት ነው። አሁን የአቀባበል ስነ ስርአቱ ተቋርጦ እዛ አዲስ አበባ ላይ የነበረው እነ ደጀኔ፣ እነ በቀለ፣ እነ ጉርሜሳ፣ እነ አዲሱ እነዛ የቀሩት ሰዎች ጋር እንዳንደርስ ተቋርጦብን ወደ ኋላ መለሱን።

ይበ እንዲህ እንዳለ ዛሬ ሻሸመኔ የከተማ ውስጥ የነበረ አንድ ብዙ እስረኞች የሚገኙበት እስር ቤት በእሳት ተያይዞ በታሳሪዎች ላይ ጉዳት መድረሱ ታውቋል። የከተማዋን ከንቲባ ወይዘሮ ጠይባ ሐሰንን አግኝቻለሁ። ስለ ቃጠሎው የሚያውቁትን ዘርዝረውልኛል። አው ዛሬ ከዕለቱ አንድ ሰዓት ተኩል አካባቢ ነው በከተማችን የሚገኘው ማረሚያ ቤት ላይ እሳት የተነሳው። እሳቱም መንስኤው እዛ ታራሚዎች ናቸው

እሳቱን የለኮሱት በዚህም የሰው ህይወት ላይ ታራሚው ጉዳት ደርሶበታል ለማምለጥ ሲሞክር ነው በጸጥታ አካል ጉዳቱ የደረሰበትና ህይወቱ ያለፈ ከዚህ በተጨማሪ ሶስት ታራሚ ቆስሏል በንብረት ላይ መኝታ ቤታቸው ላይ ነው እሳቱን የተነሳውና ወደ አንድ ሺህ አራት መቶ የሚሆን እስረኛን የሚያቆይ መኝታ ክፍል ነው ወደመው።

በአጠቃላይ የጸጥታ አካላትና ህዝቡ ከፍተኛ ርብርብ አድርጎ ነው እሳቱንም ማጥፋት የተቻለው። ያለው አጠቃላይ ነገር ይህን ይመስላል። በአጠቃላይ ምን ያህል እስረኞች ነበሩበት ወህኒ ቤቱ? በአጠቃላይ የእስረኞ የታራሚ ቁጥር ወደ ሁለት ሺህ አምስት የሚሆን ነው የነበረው። አሁን ምን ያህል እስረኞች በአጠቃላይ እዛ ውስጥ ነው ያለው? ሙሉ በሙሉ ስላልሆነ ግቢው የወደኑ ወደ ግማሽ እሳት ወደ ያልደረሰበት ቦታ ላይ እስረኞችን ወደዛ

ትራንስፌር ተደርጓል። ገና ውይይት እያደረገን ነው። ወደ ሌላ ቦታም ማዛወር መስፈላጊም ከሆነ እየተወያየን ያለ ነው። ከሞተው አንድ ሰው ሌላ ጉዳት የደረሰባቸው አሉ? ሶስት ሰው ጉዳት ደርሶበታል። ያው ለማምለጥ ሙከራ ሲያደርጉ ነው። ጉዳቱ በእሳቱ ነው? በተኩስ በተኩስ ነው። በተኩስ ነው። በእናንተ በኩል ምን እርምጃ እየወሰዳችሁ ነው?

ያው ያለውን የጸጥታ ሁኔታ ማስተካከል ነው። ትንሽ ጠዋት አካባቢ እሳት እየነደደ ባለበት ከተማ ህዝቡን በብዛት ወደ ከገጠርም ወደ ወደ ከተማ ስጎርሶ ነበረና ግርግር ነው። ከፍተኛ ግርግር ነበረ። ህዝቡም ማረጋጋት ነው። ህዝቡንም ስናረጋጋ ነበር። ውስጥ ያለው ታራሚም ጉዳት እንዳይደርስበት እሱን ነው በብዛት ስንሰራ የነበረው። እሱም እሳትም ጠፍቷል። ታራሚውም አሁን ተረጋግቷል። እነሱን ያው

ትንሽ ግቢ ውስጥ ያለውን ነገር ለማስተካከል ሂደት ላይ እናየው ያለ ነው። በጣም ነው የማመሰግነው የሻሸመን የከተማ ከንቲባ ወይዘሮ ጠይባ ሀሰን። እሺ አመሰግናለሁ። ወደ የሚቀጥለው ዘገባ ከመሄድ በፊት የራሴን ስህተት ራሴ ላር መልካም አዲሱ ሁለት ሺ ተማሪዎች ነው ያልኩት፣ ታራሚዎች ነበሩ ላይ

ጠሩ ነው ማረማችን የቀጥታ ስርጭት ላይ የሚፈጽም ነው። አድማጮች አዲሱ እንዳለ ወደ ቀጣዩ ዘገባ ነው የምንሻገረው። የአስቸኳይ ጊዜ ሁኔታ መታወጁ መልካም ሀሳብ አይደለም ሲሉ የኢትዮጵያ ማህበረሰባዊ ድርጅቶች ትብብር

የተባለው ጥምረት ዋና ጸሐፊ ዶክተር እርቁ ይመር ማምሻውን ለአሜሪካ ድምፅ ተቃውሟቸውን ገልጠዋል። ትብብር ዛሬ ሲያትል ዋሽንግተን ላይ በጀመረው ለሶስት ቀናት የሚቆይ የሲቪክ ማህበራትና የፖለቲካ ድርጅቶች ጉባኤ ላይ ኢትዮጵያ እንደ ሀገር፣ ህዝቧም ኢትዮጵያዊ አንድነቱንና ብሔራዊ ስሜቱን እንደያዘ እንዲቀጥል ማድረግ በሚቻልባቸው ሁኔታዎች ላይ እንደሚመክሩ ዋና ጸሐፊው አመልክተዋል። ይለናል። ያነጋግራቸው ሶሎሞን አባተ ነው

ሁሉን አቀፍ የኢትዮጵያ ባለድርሻዎች ጉባኤ ከዛሬ የካቲት 9 እስከ ፊታችን ሰኞ የካቲት 12 2010 ዓ.ም

ዩናይትድ ስቴትስ ውስጥ በዋሽንግተኗ ሲያትል ከተማ እየተካሄደ ነው። ጉባኤው የተዘጋጀው ባለፈው ጥቅምት በተለያዩ ሀገሮች ውስጥ በኢትዮጵያ ጉዳዮች ላይ የሚንቀሳቀሱ 25 ሲቪክ ማኅበራት ተሰባስበው በወሰኑት መሠረት እንደሆነ የኢትዮጵያውያን ዜጎች መብት ማስከበሪያ ጉባኤ የሚባል ቢሮው ሺካጎ የሆነ ማኅበር ሊቀመንበርና የዛሬው ጉባኤ አስተባባሪና አዘጋጅ የሆነው የኢትዮጵያ ህብረተሰባዊ ድርጅቶች ትብብር ወይም በምሕፃር ትብብር ዋና ጸሐፊ ዶክተር እርቁ

ይመር ገልጸዋል። መሰባሰቡን የፖለቲካ ድርጅቶችንም የመጋበዙን ሀሳብ ምንነት ዶክተር እርቁ አብራርተውልኛል። የህዝቡ ትግል እየጠነከረ በሚመጣበት ጊዜ ሁሉም በተዘበራረቀ ሁኔታ በየመንገዱ ስለሚሄድ ፖለቲካ ድርጅቶች አንድ ጋር ተባብረው ይህንን የህዝብ ንቅናቄ በሰመረ አቅጣጫ ካላካሄዱ ካረድ አደገኛ ሁኔታም ሊደርስ ስለሚችል

ያንን በማሰብ የተጠናከረ የፖለቲካ ድርጅቶች መኖሩ ጠቃሚነት አለው በሚል ነው። እናንተ ሲቪክ ማህበራት ናችሁ። የፖለቲካ አስተሳሰብ የምታራምዱት የፖለቲካ አጀንዳ አለ እንዴ? የለም ኒውትራል ነን አብሶሉት እና ግን የፖለቲካ ጥያቄ ላይ አንነጋገርም ወይም ደግሞ አይመለከተንም ማለት አይደለም። ያለው የፖለቲካ መስመር ወይም ፖሊሲ

ትክክለኛ ስላልሆነ የሁማን ራይትስ ቫዮሌሽን ሰዎች የንግግር ነጻነት ስለሚገታ የሰብአዊ መብቶች መገደብ መረገጥ ለማለት ነው ለማድረግ በዛ በኩል ተጋድሎ እናደርጋለን። ምንድን ነው ለመሆኑ የእናንተ የሲቪክ ማህበራት ኃላፊነት? እንደው ትንሽ ዘርዘር ያለ ስዕል እንዲሰጡኝ ነው ስለሆነ ነው እንጂ የዜጎች መብት፣ ዜጎችን ማደራጀት ስለ መብታቸው እንዲቆሙና እንዲታገሉ እንዲከራተሩ

ማዘጋጀት፣ ማስተማር የሰብአዊ መብቶች ጥሰት በሚኖርበት ጊዜ አላግባብ መሆኑንና በሚመለከታቸው ክፍል አቤቱታ ማቅረብ እንደዚህ እንደዚህ የመሳሰሉትን ነገሮች ይጨምራሉ። ዋናው ነገር ግን በፖሊሲም ደረጃ በኢኮኖሚም ሆነ በማህበራዊ ጉዳዮች ላይ ለኢትዮጵያ ሕዝብ ጠቃሚ ነው ብለን የምናስበውን ነገር

አስተሳሰብ በምርምር ላይ የተደገፈ ጽሁፍ እናቀርባለን። ትብብር ቀደም ሲልም በበተነው ደብዳቤ ስለ ጉባኤው መጠራት ሲናገር በዲፕሎማሲው መስክ በዓለም መንግስታትና የረድኤት ድርጅቶች ዘንድ የሀገራችንንና የሕዝባችንን መከራና ሰቆቃ የማጋለጡን ዘመቻ በተናጠል ከማድረግ ይልቅ በጋራ ድምፅን ማሰማቱ ተደማጭነቱን ስለሚያጎላውም በማመን ነው ብለዋል።

በአሁኑ ጊዜ ኢትዮጵያ ውስጥ እየታየ ያለውን ሁኔታ አስመልክቶ የእስረኞች መፈታት መልካም ዜና እንደሆነ የጠቆሙት የትብብሩ ዋና ጸሐፊ ዶክተር እርቁ የመሪዎች መለዋወጥና ጊዜያዊ እርምጃዎች ዘላቂ መፍትሄ አለመሆናቸውንም ተናግረዋል። የጠቅላይ ሚኒስትሩንም ስልጣን ለመልቀቅ መጠየቅ ወትሮም ከጀርባቸው ባለ ኃይል አስገዳጅነትና ግፊት የቀረበ ነው ብለው እንደሚያምኑ ገልጸዋል።

በዛሬው ስብሰባቸው ላይ እንደሚገኙ ተጋብዘው ከነበሩ ሲቪክ ማኅበራትና የፖለቲካ ድርጅቶች ከሰማንያ አምስት ከመቶ በላይ የሚሆኑት ግብዣቸውን ተቀብለው እየተሳተፉ መሆናቸውን ዶክተር እርቆ አመልክተዋል። ብሉ ፓርቲ፣ ሰማያዊ ፓርቲ፣ እሺ ከኢትዮጵያ ተገኝተዋል። መላ ኢትዮጵያ አንድነት ፓርቲም ተገኝተዋል። ርሕይወት የሚባል ደግሞ ሌላም ፓርቲ እንደዚሁ ተገኝተዋል። ከኢትዮጵያ አውሮፓ

የደቡብ ኢትዮጵያ ህዝቦች ንቅናቄ የሚመሩ ሰዎች መጥተዋል። ከዚህ ከአሜሪካ ሸንጎ ኢትዮጵያን ናሽናል ሙቭሜንት ይገኙበታል። አንዳንዶቹ ነጠላ ናቸው፣ አንዳንዶቹ ደግሞ በኮሊሽን መልክ ነው የሚመጡ። የኢትዮጵያ መንግስት ዛሬ በሀገሪቱ ላይ የጣለውን የአስቸኳይ ጊዜ አዋጅ አስመልክቶ ዶክተር እርቁ እንዲህ ብለዋል። አንደኛ የህዝቡን ትግል የሚያቆመው አይደለም።

ከዚህ በፊትም አስቸኳይ ጊዜያዎች ታውጆ ህዝቡ ከመታገሉ አልተቆጠበም። ለተወሰነ ጊዜ ጋብ እረፍት ለመስጠት ይረዳቸው ይሆናል። ግን በመጨረሻ በጣም አስፈላጊ የሆኑ ለውጦች፣ ዲሞክራቲክ ነጻነት፣ የሰብአዊ መብቶች ያለ ገደብ መከበር፣ የመሬቱ ይዞታ ያስተዳደሩም፣ የሙስናውም ጨምሮ ከበድ ከበድ ያሉ ጥያቄዎች ስላሉ የህዝቡ ጥያቄዎች በዛ ዙሪያ

ችግር መቀጠሉ የሚከራ አይመስለንም፣ ይቀጥላልም። ያም አይ ቲንክ በብዙ መንገድ የሚያስከትለው ጥሩም ሊሆን ይችላል፣ ወይም ደግሞ ወደ ቀውስም የበለጠ ቀውስም ሊያመራ ይችላል። የጊዜያዊ አዋጅ ባይታወጅ እንደ ጥሩ ነው። ምክንያቱም ከታወጀ በኋላ በተወሰኑ ቦታዎችም ቢሆን በጣም ለመቆጣጠር ሙከራ ይደረጋል።

ብዙ የብዙ ሰው ሕይወት በከንቱ ሊያልፍ ይችላል። እንግዲህ የመጨረሻ እርምጃ ሊጭ ሊሆን ይችላል። በማንኛውም ጊዜ ቢሆን ይሄ አዋጅ አደገኛ ነው። በተለይ ህዝቡ አምርሮ በሚታገልበት ጊዜ አዋጅ ስለታወጀ ትግሉን ላያቆም ይችላል እና እርምጃም ሊወስድ ይችላል። ያ እርምጃ የሚወሰደው እርምጃ ወደ ምን እንደሚሄድ ምናልባት ወደ ዘርም ወደ ሲቪል ዋር የመሳሰሉ ነገሮች ሊያስከትል ስለሚችል ኢል አድቫይዝድ ነው።

ጥሩ ሀሳብ አይደለም ነው። የትብብሩ ጉባኤ ነገና ከነገ በስቲያን በዝግ ተካሂዶ እሁድ ማምሻውን ሌሎችም እንግዶችና መገናኛ ብዙሃን የሚገኙበት የጋራ አቋም ስነ ሥርዓት እንደሚኖረው ዶክተር እርቁ ገልጸዋል።

ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በወቅታዊ ጉዳዮች ላይ ውይይት

የኢትዮጵያ የወቅቱ ሁኔታ የማይቆም የለውጥ ሂደት ላይ እንደሚገኝ ለአሜሪካ ድምፅ የገለጡት የኢትዮጵያው የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ኢትዮጵያውያንና ሌሎችም ለውጡን በመደገፍ አብረው እንዲቆሙ ጠይቀዋል። ዶክተር ነገሪ ሌንጮ እና በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን ሰሞኑን ወደ ዋሽንግተኑ የአሜሪካ ድምፅ ዋና መስሪያ ቤት ብቅ ብለው ነበር።

ዶክተር ነገሪ በወቅቱ የአገሪቱ ጉዳዮች ላይ ማብራሪያ እንዲሰጡን ጠየቅናቸውና ተስማሙ። እናም ኢትዮጵያ በለውጡ ሁኔታ ውስጥ ያለች ይመስላለና ያ ለውጥ ምንድን ነው? ወደ ትስ ይወስዳት ይሆን? ለምን ይሆን የኢትዮጵያ መንግስት፣ በሰላማዊ ህዝብ መካከል የታጠቀ የመከላከያ ኃይል የሚያሰማራውና ወታደሮቹ ሰላማዊ ሰዎች ላይ

ተኩስ ከፍተው እንዲገድሉ ባለሥልጣናቱ ትዕዛዝ የሚሰጡት ለጠፋ ሕይወት የሚጠየቀውስ ማን ይሆን? የኮሚኒኬሽን ሚኒስትሩ ይመልሳሉ። እንግዲህ እንዳልከው ኢትዮጵያ በለውጥ ጎዳና ውስጥ ናት። የተባለው ዛሬ አይደለም፤ ለውጥ የተጀመረው ኢትዮጵያ ውስጥ አመታት አስቆጥረዋል። አሁን ሀገርን እየመራ ያለው መንግስት

የለውጥ መንግስት ስለሆነ ብዙ ስኬቶችን ለማስመዝገብ ችሏል። ስኬቶች በኢኮኖሚ ስኬቶች በማህበራዊ በአጠቃላይ ዜጋን፣ ሀገርን የሚጠቅሙ ብዙ ትልልቅ ስራዎችን የሰራ መንግስት እንደሆነ ይታወቃል። በተለያዩ ጊዜያት ይህንን አንስተናል። ለምሳሌ በኢኮኖሚ የት እንደነበር እናውቃለን። አሁን ደግሞ

ብዙ የተሻሉ ወይ ደግሞ ሜጋ ፕሮጀክቶች ዜጎቻችንን ተጠቃሚ የሚያደርጉ ከአመት አመት የሚጨምሩ የኢኮኖሚ እድገቶችን ለማስመዝገብ ተችሏል። በማህበራዊም ደግሞ ዜጎቻችን ዩኒቨርሲቲ በየአካባቢው በየዞኑ በተቻለ መጠን ለሕዝብ እንዲቀርብ በየክልሉ እንዲቀርብ ተደርጎ ፍትሐዊ የእድገት ወይ ደግሞ የልማት ተጠቃሚነቱ እንዲረጋገጥ ጥረቶች ሲደረጉ ቆይተዋል። ሌሎችም በጤና ላይም

እንዲሁም ደግሞ በአጠቃላይ ለወደፊት የሀገሪቷን ኢኮኖሚ ወደፊት ሊገፋ የሚችል ለምሳሌ የህዳሴ ግድብና መሰል ፕሮጀክቶችን መጥቀስ እንችላለን። የኢንዱስትሪ ፓርኮች እየተስፋፉ የዜጎቻችን ፍላጎትን ለማርካት የሚችሉ የሀገር ሀብቶች ላይ ኢንቨስት ደረግ ቆይተዋል። ይህ የሚያሳየው መንግስት ራሱ የለውጥ መንግስት ነው፣ ለውጥ እንዲመጣ የሚፈልግ መንግስት ነው። በተጻራሪውም ደግሞ ችግሮች አሉ። ለምሳሌ

ድህነት ቅነሳ ላይ ብዙ ስራዎች የተሰሩ ቢሆንም በኢትዮጵያ ውስጥ አሁንም ከ20 ሚሊዮን በላይ የሚሆኑ ዜጎቻችን ከድህነት ወለል በታች ናቸው። እነዚህም መቀየር ያለበት ጉዳይ ስለሆነ በተደጋጋሚ ትልቁ ጠላታችን ድህነት ነው ብሎ መንግስት እየሰራበት ያለበት ሁኔታ ነው ያለው። በተመሳሳይ ሁኔታ በዲሞክራሲ ግንባታ ክፍተቶች አሉ። በመልካም መስተዳደር ክፍተቶች አሉ። መንግስት እነዚህን ክፍተቶች ደግሞ

ራሴ ምላሽ መስጠት አለብኝ፣ ማስተካከል አለብኝ ብሎ በተለይም ደግሞ መሪው ፓርቲ በግንባር ቀደምትነት ራሱን እየፈተሸ ለህዝቡ ጥያቄ አስፈላጊውን ምላሽ ለመስጠት እየተንቀሳቀሰ ነው የሚገኘው። እንግዲህ አንተ ያነሳኸው በዚህ ውስጥ በአንድ በኩል መንግስት በጣም የገዘፈ ችግር በሀገሪቷ ውስጥ የነበረውን ለመፍታት ህዝቡን በማሳተፍ

እየሰራ ቢሆንም መቶ በመቶ ለማርካት ያልቻልበት ሁኔታ ደግሞ አለ። ምክንያቱም አንደኛ ፍላጎቱም ቀላል አይደለም። ፍላጎቱም ደግሞ የተለያየ ነው። በአንድ በኩል የመልካም አስተዳደር ችግሮች አሉ። በሌላ በኩል ደግሞ ሀገሪቷ ራሱ እንዳትረጋጋ የሚያደርጉ የሚፈልጉ ከውስጥም ከውጭም በተለይም ደግሞ ቢቻል የሰዎችን አመለካከት አስተሳሰብ በማዛባት የሚሰሩ አሉ። በተለይም

መንግስት የሚገባውን ቃሉ እንኳን ህዝቡ እንዳያምን በማድረግ ህዝቡ የመንግስት እንዳልሆነ ለማድረግ መንግስት የህዝብ እንዳልሆነ ወይ ደግሞ መንግስት ለህዝብ የገባውን ቃል እንደማይፈጽም ለማድረግ ብዙ ነገሮች ይደረጋሉ። ስለዚህ በአጠቃላይ በመሬት ላይ የምናያቸውን እንቅስቃሴ የሚወልድበት ሁኔታ አለ። በአንድ በኩል የመንግስት አመራር ውስጥ ያሉ ስህተቶች፣ በሌላ በኩል ደግሞ እቺ ሀገር ድሃ ናት፣ ከድህነት እየወጣች ያለች ሀገር ናት። ፍላጎቱ በጣም ሰፊ ነው። እነዚህ አንድ ላይ በሚመጡበት ጊዜ በመሬት ላይ

ችግሮች ሲፈጥሩ እናያለን። ስለዚህ ለተፈጠሩ ችግሮች ዜጎቻችን በመንገድ ላይ ፍላጎታቸው ወይ ደግሞ ጥያቄያቸው ለማቅረብ ወጣቶቻችን በሚወጡበት ጊዜ ቢሆን በተለያዩ አጋጣሚዎች የሚከሰቱ ግጭቶችና

በዛ ምክንያት ደግሞ የሚጠፋው የሰው ሕይወት መንግስት የሚቀበለውም አይደለም፣ የመንግስት ተቋምም አይደለም። ነገር ግን ደግሞ መታወቅ ያለበት መንግስት የዜጎችን ደህንነት መጠበቅ ግዴታ አለበት። ችግሮች በሚፈጠሩበት ጊዜ በየትኛውም ዓለም እንደምናየው ችግር ከመፈጠሩ በፊት የፖሊስና የመከላከያ ሰራዊት

መንገድ ላይ የሚወጣበት በተለይ ደግሞ የመከላከያ ሰራዊት ከተማና ህዝብ መካከል የሚወጣበት ምክንያት የለም። ችግሮች በሚፈጠሩበት ጊዜ ግን ያንን ችግር ለመቅረፍ የሚንቀሳቀሱበት ሁኔታ አለ። በዛ መሀል ግን ችግሮች ይፈጠራሉ። ያ ችግር ግን እንዲፈጠር መንግስት የሰው ህይወት እንዲጠፋ ይፈልጋል ብሎ መደምደም አይቻልም። ግን እኮ የመንግስት ታጣቂዎች ናቸው እኮ ሰውን ሰላማዊ ሰልፍ ቅድም ይቅርታ አድርጉልኝና ዶክተር ነገሪ የመልካም አስተዳደር ችግር አለ ብለዋል።

ኢህአዴግም ገልጿል። ባለፈው ግምገማ ላይ ካወጣው መግለጫ እንደምንረዳው አብዛኛው ራሱን እንደገመገመ የተናገረበት መግለጫ ነው የወጣው። የመልካም አስተዳደር ችግር አለብኝ ብሎ ነው ሰው የሚወጣው ቅሬታውን የሚገልጸው። በሌላ በኩል ሲነግሩኝ ደግሞ ኢህአዴግ የህዝቡን ደህንነት ለመጠበቅ ነው

እንደዚህ አይነት እንቅስቃሴዎችን የሚወስደው ብለውኛል። ነገር ግን በህዝብ ላይ የሚወሰዱት የኃይል እርምጃዎች የሚወሰዱት በመንግስት ኃይሎች ነው። አንደኛ እየታፈሰ ነው ሰው የሚታሰረው፣ ሁለተኛ ሲጠየቅ ማንም አይታይም። የሰው ህይወት ያጠፉ ሰው ላይ ተኩሰው የገደሉ ሰዎች ለፍርድ ሲቀርቡ እስካሁን ድረስ አላየንም።

የገሌ ትእዛዝ ነው። ይሄ ትእዛዝ አግባብ አይደለም ተብሎ ሲጠየቅ የመንግስት አቋም ካልሆነ ለምንድን ነው እርምጃ የማይወሰደው? ለምንድን ነው ተጠያቂ ናቸው የሚባሉ ሰዎች ህግ ፊት የማይቀርቡት? ጥያቄ ግልጽ ነው። አይንክ የመለስኩ ያለም ግልጽ ይመስለኛል። አሁንም ቢሆን መታወቅ ያለበት ዜጎቻችንን በደል ያደረሱባቸው አካላት ማንም ይሆን ማን

ከተጠያቅነት ሊዱም አይችሉም። መንግስት ይሄንን ያቃል፣ ህዝብም ይሄንን ያቃል። ለፍርድ ሲቀርቡ አላየንም ለምባለው ይሄ ስተት ነው። ጥፋት ያጠፉ ለፍርድ ያቀረቡ ነው ያቀረቡ ሰው የገደሉ ወይም ያስገደሉ ሰዎች ነገሌ ናቸው ተብሎ በመንግስት ባለስልጣን ደረጃ ሲቀርቡ እስካሁን ድረስ አልታየም። ምክንያቱም ቅድምም መረጃ አይሰጡንም ስትሉ

አንዳንድ ጊዜ የእናንተን አፕሮች የራሳቸውን አፕሮች መፈተሽ ያለባቸው ይመስለኛል። እሺ፣ ዶክተር ነገር ማስረጃ ካለ እነገሌ ለምሳሌ ቀርበዋል። አንድን ጦር ሰራዊት ማን ነው የሚያዘው? አንድ ወታደር ጥይት ሰላማዊ ሰው ላይ እንዲተኩስ የሚያዘው ማን ነው? ወታደሩ ነው ብድግ ብሎ የሚያዘው ወይስ ያዘዘው ባለስልጣን አለ? በዚህ የተጠየቀ ሰው ካለ በመቶዎች የሚቆጠሩ ሰዎች ሰላማዊ ሰዎች አደባባይ ላይ መገደላቸው ይታወቃል። መንግስት ራሱ አምኗል።

እገሌ የሚባል ጀነራል ወይም እገሌ የሚባል ሚኒስትር ወይም በጠቅላይ ሚኒስትርም ደረጃ ከሆነ ተጠይቋል፣ በዚህ መድረክ ላይ በዚህ ችሎት ፊት የሚል ካለ ንገሩኝ። የተጠየቁ አሉ፣ መጠየቅ ያለባቸው አሉ። እነዚህ የተጠየቁት ሊስታቸውን ስጠኝ ብለ የምትጠይቅ ከሆነ የጋዜጠኛ ስራ ስለሆነ ሊስታቸውን ማግኘት ትችላለ። ነገር ግን እንደ ችግር በእናንተ በኩል መታየት ያለበት

ወይ በስልክ እዚህ ሆናችሁ። ይሄ ደግሞ አጋጣሚ ተፈጠረ ጥሩ ነው። እንደዚህ አይነት ጥያቄ ከማንሳት ውጪ የትኛው ተቋም ምን እርምጃ ወሰደ ብሎ ሄዶ የሚፈትሽ ጋዜጠኛ የላቸውም። ሌሎችም የላቸውም፣ እናንተ ብቻ ሳትሆኑ ማለት ነው። ስለዚህ አንተ የምታነሳው ጥያቄ እኔ የማምንበት የእኔም መንግስትን ወይ ደግሞ ህዝብን እየመራ ያለው መንግስትም

የሚያምንበት ጉዳይ ነው። ምክንያቱም አንድ የመከላከያ ሰራዊት አባል የሰለጠነው ጠላትን ማዕከል አድርጎ ከህዝቡን እንዲከላከል እንጂ ዜጋውን እንዲገድል አይደለም። ይሄንን ሌላ ሰው አይነግረንም ማለት ነው፣ እናውቃለን። ችግሮች በሚፈጠሩበት ጊዜ ደግሞ እነዛ ችግሮች የፈጠሩ አካላት ተጠያቂ የማይሆኑበት ምክንያት የለም። ሕጉ አለ።

የህግ የበላይነትም ደግሞ መስፈን አለበት። በዛ ላይ ይህን እርምጃ መውሰድ ላይ ፍጥነት ወይ ደግሞ በሚፈለገው ፍጥነት መሄድ ላይ ክፍተቶች ሊታዩ ይችላሉ። ለምሳሌ አንድ ዜጋ ጥፋት በሚያጠፋበት ጊዜ እርምጃ በሚወሰድበት ፍጥነት፣ ሌላ ጸጥታ አካሉ ላይም ደግሞ እርምጃ መወሰድ አለበት። ይህም ህዝቡም እንደሚያቀርበው ሁሉ መንግስትም ይህንን የማድረግ ግዴታ እንዳለበትን

ከዶክተር ነገሪ ሌንጮ ጋር ያደረግነው ቃለ ምልልስ አድማጮች በዌብሳይታችንና ፌስቡክ ገጻችን ላይ በቪዲዮም በድምፅም ይገኛል። ሙሉን ቃለ ምልልስ ከነገ በስቲያ እሁድ ምሽትም ይተላለፋል። ተከታተሉ። አሁን ውይይት ከአራት የተቃዋሚ ፖለቲካ መሪዎች ጋር በትናንትናው እለት በፌስቡክ በቀጥታ የተሰራጨ ነው።

በቀጥታ ወደ ዝግጅቱ። ሰላም ጤና ስጥልን፣ እንደምናመሻችሁ። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የስራ መልቀቂያ ደብዳቤ አስገብተዋል፣ ከፓርቲ ኃላፊነታቸው፣ እንደዚሁም ከመንግስት ኃላፊነታቸው። እሱን አስመልክቶ ውይይት እናደርጋለን። ጤና ስጥልን፣ እንደምናመሻችሁ በድጋሚ አሁን ውይይት እናደርጋለን። እንግዲህ አስቀድመን በዘገባዎቻችን የተረዳናቸውን ሀቆች እናስጨበጣችሁና እንግዶቻችን እናስተዋወቃችኋለን።

ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከስልጣን ለመልቀቅ የወሰኑበትን የመንግስቱ ልሳን በሆነው ምክንያታቸውን በቴሌቪዥን ጣቢያው አስረድተዋል። የመፍትሔ አካል ለመሆን እንደሚፈልጉ ነው ጠቅላይ ሚኒስትሩ የተናገሩት። ዋናው ምክንያት በሀገራችን ዘላቂ ሰላም እንዲረጋገጥ፣ ዋስትና ያለው ዴሞክራሲ እንዲሰፍን ለማድረግ የመፍትሄው አካል መሆን አስፈላጊ ነው ብዬ ስላመንኩኝ ነው

ህዝቡ ለሚያነሳቸው በርካታ ጥያቄዎች ምላሽ መስጠት ተገቢና አስፈላጊ ነው ብዬ አምናለሁ። በዚህ መሰረት የመልቀቂያዬ የመጨረሻ ውሳኔ በሚመለከታቸው አካላት ይሰጣል ብዬ ተስፋ አድርጋለሁ። ለኢትዮጵያ ሰላምና መረጋጋት ለማምጣት የሚደረጉ ማንኛውም አይነት ጥረቶች አካልና የመፍትሄው አካል መሆን እንደሚፈልጉ ነው ጠቅላይ ሚኒስትሩ የተናገሩት ለህዝቡም በተለይ ለወጣቶች

የሚከተለው መልእክት አስተላልፈዋል። አሁን ሀገራችን የገባችበት ሁኔታ እጅግ አሳሳቢ ነው። ይህን አሳሳቢ ሁኔታ ለመቅረፍ መላው የሀገራችን ህዝቦች ከዚህ በፊት የተለመደው ኢትዮጵያዊ የመቻቻል እና የመከባበር ሁኔታ እንዲቀጥል፣ አብሮነታችን እንዲጎለብት፣ እንደዚሁም ደግሞ የድርሻቸውን ሲጫወቱ የመጡበትን የልማት እንቅስቃሴ አሁንም እንዲያስቀጥሉ በዚህ አጋጣሚ ማደራ ለማለት እፈልጋለሁ።

የፕሮግራማችን ተከታታዮች በዛሬው ዝግጅታችን የቀደሙና አሁንም በፖለቲካ አመራር ላይ የሚገኙ ጭምር የተለያዩ የፖለቲካ ሰዎችን ለውይይት ጋብዘናል ቀደም ሲልም በተመሳሳይ በሌላ ፕሮግራም ጋብዘናቸዋል የጠቅላይ ሚኒስትሩ የስልጣን መልቀቂያ ደብዳቤና አንድምታዎቹ ነው ርእሱ እንግዶቻችን እናስተዋወቅ ዶክተር መራራ ጉዲና

የኦሮሞ ፌዴራሊስት ኮንግረስ መሪ ናቸው። የመድረክም አባል ድርጅት ነው የሚመሩት ድርጅታቸው። ዶክተር ብርሃኑ ነጋ ደግሞ የአርበኞች ግንቦት ሰባት መሪ ናቸው። አቶ ልደቱ አያሌው የተቃዋሚው ኢዴፓ መስራች እና አሁን በአባልነት የሚቀጥሉ ናቸው። አቶ ገብሩ አስራት ደግሞ ተቃዋሚና የአረና መድረክ አመራር አባል ናቸው። እንግዶቻችን እንኳን ደህና መጣችሁ። የጠቅላይ ሚኒስትሩ ከስልጣን የመልቀቅ

ጥያቄ ምን አንድምታ አለው? በተጨባጭ የምታዩበትን ሁኔታና እንመልከት። ሶስታችሁ ከኢትዮጵያ ነው የምትገኙት እና ከኢትዮጵያ አንዳችሁ እናስቀድም። አቶ ገብሮ መልካም። እንግዲህ ይሄ የጠቅላይ ሚኒስትሩ የስራ መልቀቂያ ደብዳቤ ወይ ጥያቄ ምንጩ ይሄ ክስተት ምንጩ ምንድን ነው ከሚለው መጀመር አስፈላጊ ይመስለኛል። እንግዲህ በሀገራችን ላለፉት ሶስት አመታት በጣም ብርቱ ነው የሚባል የህዝቡ እንቅስቃሴ አልፎ

አመፅ የታየበት ሁኔታ ነው። ከዚህ በዚህ እንቅስቃሴ ሂደትም በርካታ መሰረታዊ ጥያቄዎች ተነስተዋል። ለምሳሌ ኢትዮጵያ ውስጥ መድበለ ፓርቲ ስርዓት እንዲኖር፣ ነጻና ፍትሐዊ ምርጫ እንዲረጋገጥ፣ ዜጎች ፍትሐዊ የሆነ የኢኮኖሚ ክፍፍል እንዲኖራቸው፣ የህግ የበላይነት እንዲከበር፣ በባለስልጣኖች እየተከሰተ ያለው ሙስና እንዲፈታና ሌሎችም የሚያስተዳደር ጥያቄዎች ተነስተዋል።

ከዛም ባሻገር ህዝቡ ነጻነትን እንደሚፈልግ መብቶቹ እንዲከበሩ ዲሞክራሲያዊና ሰብአዊ መብቶቹ እንዲከበሩ እየጠየቀ ቆይቷል። እንግዲህ እነዚህ ጥያቄዎች በኢህአደግ በኩልና በሌሎችም ፓርቲዎች የመመለስ አዝማሚያ በተሟላ መልኩ የመመለስ አዝማሚያ አልታየም። በመሆኑም ይሄ አካሄድ ቀውስ ቀውስ ውስጥ ይከቶታል። ሀገራችንም የፖለቲካ ቀውስ አለ።

ከዛም ባሻገር ምልክቱ ወደ አገራዊ ቀውስ ሊወስድ የሚችል ክስተት እየታየ ቆይቷል። ስለዚህ ዋናው መንስኤ ገፊው ይሄ ከተከሰተ በኋላ የአደግ አንዳንድ ውሳኔዎችም እርምጃዎችም መውሰድ ጀምሯል። ለምሳሌ በቅርቡ የታየው እስረኞችን የመፍታት ብዙ ጊዜ ስንጠይቀው የነበረ የእስረኞችን የመፍታት

ጉዳይ ታይቷል። ተሰብስቦም መሻሻል እናደርጋለን የሚሉ የኢህአደግ መግለጫም አዳምጠናል። ግን እነዚህም በቂ ምላሽ አይደሉም። ስለሆነም በቅርቡም እስካሁን ድረስ ህዝቡ የተሰጠ ምላሽ በቂ አይደለም ሲል ቆይቷል እና ኢህአደግን የመመለስ ፍላጎት በተሟላ መልኩ የመመለስ አቅጣጫ አላሳየም። ስለዚህም ቀውስ ይቀጠለና የዚህ ቀውስ

ዋና መሰረቱ የዚህ ቀውስ እና ህዝቡ ያነሳቸው ጥያቄዎች ግፊት ነው ጠቅላይ ሚኒስትሩን ከስልጣን እንዲለቁ እንዲሰናበቱ ያደረገ ሌሎችም ኢህአደግ ውስጥ በድርጅቶችም በኢህአደግ አባል ድርጅቶችም የታዩ ያሉ ክስተቶች ይህን ለማርገብ ይህን ለመፍታት እየተወሰዱ ያሉ እርምጃዎች መስሎ ነው የሚታየኝ። በተለይ ደግሞ በኢህአደግ አሰራር

እንደዚህ ያሉ ችግሮች ሲፈጠሩ በራሱ በራሱ ማዕቀፍ ነገሮችን ለመፍታት አንዱን ቡድን ተጠያቂ አድርጎ የማሰናበት የመጥበግ ክስተት የቆየ ነው፣ ብዙ ጊዜ የቆየበት ነው ኢህአዴግና። የዚህ ውጤት መስሎ ይታየኛል። ይሄ የጠቅላይ ሚኒስትርም በዚህ ተጽዕኖ ስር ነው በኢህአዴግ በራሱ ማዕቀፍ ተጽዕኖና ቅድም ካነሰኋቸው መሰረታዊ ምክንያቶች ተነስተው ነው

ይህን ድጋዴ ያቀረቡትና በጣም ጥሩ ከሁሉም ከፓርቲም ከመንግስትም ለመልቀቅ የተገደዱ መስሎ የሚሰማኝ ዶክተር መረራ ጠቅላይ ሚኒስትሩ እንግዲህ መውጣታቸውን ዜናውን ሰምተዋል ግን ለውጡ መሰረታዊ ነው ወይ ህዝቡ ያነሳውን ጥያቄ የእናንተን ፓርቲ የሚደራደርባቸው ጉዳዮች ስላሉ መሰረታዊ ለውጥ ነው ብለው ያስባሉ መሰረታዊ ለውጥ አይደለም ዋና ጉዳይ የኢህአዴግ ደስታ ይመስላል

ግለሰቦችን በመለወጥ መሰረታዊ ለውጥ ማምጣት አይችልም። እና አዴግ የፈለገውን መውጣት ማውረድ ይችላል። በያዊ መግባባት ሀገሪቷን ለመምራት ምን ዝግጅት እንዳለው ቀጣይ የአዴግ እርምጃዎች ካላየን በስተቀር አሁን ባለው ሁኔታ ጠቅላይ ሚኒስትሩ በመውረዳቸው ለውጥ ይመጣል ብሎ ተስፋ ማድረጉ በጣም አስቸጋሪ ነው በኔ ግምት።

ሶስት ነገሮችን ይገምታል። አንደኛው ወይ ወይንም ኢህአዴግን ለዚህ ቀውስ የከተትከው አንተ ነህ። ኢህአዴግን ከዚህ ቀውስ ማውጣት አልቻልክም። ስለዚህም አንተ ብትወርድ የተሻለ ሁኔታ ይፈጥራል የሚሉ ወገኖች ኢህአዴግ ውስጥ ተፈጥሮ ሊሆን ይችላል። ወይንም ከእሳቸው የተሻለ ኢህአዴግ ጠቅላይ ሚኒስትር የህዝብ ተቀባይነት አለው፣ ሁኔታ ሁኔታዎችን ሊያረጋጋ ይችላል የሚል ተሳሰብ

ያላቸው ወገኖች ሌላ ሰው ለማምጣት ፈልጎም ሊሆን ይችላል። ወይንም ደግሞ የበለጠ ስጋት ነው ያለኝ ጠንከር ያለ እርምጃ ባለመወሰዱ ምክራን ነው ቀውሱ እዚህ የደረሰው ብሎ የሚያውስኑ የሚያጭሙ ወገኖች ምናልባትም ሁኔታዎችን ቀልብሶ ወደ ኋላ ለመውሰድ መሞከር ሊኖር ይችላል። ዞሮ ዞሮ ግን በኢህአዴግ ሳጥን ውስጥ እየታሰበ ያለ ስራ ነው። ኢህአዴግ በራሱ ሳጥን ውስጥ እያሰበ መፍትሄውም በደጅ ነው ብሎ

በተለያዩ መንገዶችና እርምጃዎች የኢትዮጵያ ሕዝቦችን ወደ ሌላ ኢህአደግን ወደሚደግፍ አይነት ሁኔታዎችን መለወጥ ይችላለሁ፣ መቆጣጠር ይችላለሁ ብሎ የሚያስ የሚተወሰደ እርምጃ ይመስላል። ዞሮ ዞሮ ግን እኔ መገንዘብ እስከቻልኩ ድረስ መቶ ሚሊዮኖችን መምራት ለአንድ ቡድን አስቸጋሪ ነው። በተለይም ሀገሪቷንና ሕዝቦቿን ለመታደግ ለሚያስችል መንገድ

ሌላዊ መግባባትን በሚፈጥር መንገድ ኢህአዴግ ቆጦ ወደዛ መግባቱን በቂ በቂ ምልክት እያሳየ አይደለም። እኔ ስጋትም ተስፋም ያየሁበት እርምጃ ነው። ስጋትም አለኝ ተስፋም ምናልባት ኢህአዴግ አሁንስ በቃ ሀያ ሰባት ዓመት ያቀ አገኛ በቀውስ ውስጥ መርቼ እዚህ አድርሻለሁ ከዚህ በኋላ

በቁርጠኝነት ፓርቲዎቹን ወደ መፈለጉ ገብቻለሁ የሚልም ምልክት ሊሆን ይችላል። ስለዚህ ሁለቱ ቡድን ነው ተስፋም ስጋትም ብለዋል። መልካም ዶክተር ብርሃን ወደ እርሶ ነው የሚሻገረው። አመሰግናለሁ አሉላ። የማየው ነገር በዚህ እርምጃ የማየው ነገር በመጀመሪያ በጠቅላይ ሚኒስትሩ መልከክ ቤትም ሀገር ቢሆን ቤትም ሌላ ሀገር ቢሆን እና ሙሉ ለሙሉ ስልጣን ያላቸው ጠቅላይ ሚኒስትር ቢሆኑ

ኦኬ፣ ይሄ መሰረታዊ የሆነ ለውጥ ሊያመጣ የሚችል ነው ብሎ ለማየት የሚያስችል ነገር ይሆን ነበር። ግን እንደምናውቀው ሁላችንም እንደምናውቀው ምናልባት ለፈረንጆቹ ሌላ ነገር ሊመስላቸው ይችላል። ግን የሀገራችንን ነገር ለምንከታተል ሰዎች የምናውቀው ጠቅላይ ሚኒስትሩ ምንም ይሄ ነው የሚባል ስልጣን ያላቸው የአገሪቱንም አጠቃላይ አቅጣጫ በመመልክ መሄድ አለበት በሚል ላይ ውሳኔ መስጠት የሚችሉ

ጦር ያላቸው ደህንነት ያላቸው እነኝን አካሎች ማዘዝ የሚችሉ ሰው አልነበሩ። ስለዚህ የእሳቸው መልቀቅ ያን ያክል ትልቅ የለውጥ ምልክት አድርጌ አላየው። አድማጮቹ፣ ውይይቱ በቁንጽል የተወሰደ ነው፣ ከአንድ ሰዓት ተኩል የፌስቡክ ቀጥታ ስርጭት ላይ የተወሰደ ነው። በፌስቡክ ተከታተሉት። በሬዲዮ ፕሮግራማችንም መልሰን እናመጣለን። አሁን ስርጭታችን ሊጠናቀቅ ነው። የማጠቃለያ ዜናውን ከአዲስ አበባ

ኢትዮጵያ ውስጥ ከዛሬ ጀምሮ ተግባራዊ የሚሆን አስቸኳይ ጊዜ አዋጅ ተጣለ። አዋጁ እስከ መቼ እንደሚቆይ አልተገለጠም። የኢትዮጵያ ሚኒስትሮች ምክር ቤት እንዳስታወቀው የአዋጁ ዋና ምክንያት በአገሪቱ ያለውን ያልተረጋጋ ሁኔታ ወደ ሰላም ለመመለስ እንደሆነ ታውቋል። ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ የስልጣን መልቀቂያ ጥያቄ ማቅረባቸውን ተከትሎ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የኢትዮጵያ ሁኔታ በቅርብ እየተከታተለ መሆኑን አስታውቋል።

ኤምባሲው እንደገለጠው ማንኛውም የሀገር ውስጥ መገናኛ አውታሮችን እንዲከታተሉ ባለስልጣናት የሚሰጡትን መመሪያ ተከትለው ከተለያዩ ስብሰባዎችና ሕዝባዊ ሰልፎች እንዲርቁ ለኤምባሲው ሰራተኞች ማሳሰቢያ አስተላልፏል።

የደቡብ ሱዳንን መንግስት ለመገልበጥ አሲረዋል ተብለው የተወነጀሉ አንድ ደቡብ አፍሪቃዊ የሞት ፍርድ ሊፈረድባቸው እንደሆነ ተገለጠ። ከተከሳሹ መከላከያ ምስክሮች መካከል አንዳቸውም በችሎቱ አልተገኙም። ዊልያም ጆን ኤድሊ ለቀድሞው የደቡብ ሱዳን ምክትል ፕሬዚዳንት ለሪክ ቻራ ለሪክ ማቻር በኮንትራት የሚሰሩ የግል ጠባቂ ሲሆኑ

እንደ አውሮፓ አቆጣጠር ባለፈው ነሐሴ 2016 ነው በቁጥጥር ስር የዋሉት። በጡረታ ላይ የሚገኙት የደቡብ አፍሪካው ጦር ኃይል ኮሎኔል ዊልያም ጆን ኤርሊ ትናንት ሐሙስ ነው ጁባ ውስጥ ፍርድ ቤት የቀረቡት።

በአንድ የፍሎሪዳ ሁለተኛ ደረጃ ትምህርት ቤት ውስጥ ተኩስ ከፍቶ እስካሁን በታወቀው ሀዝ መሰረት ለ17 ሰዎች ሞት ምክንያት የሆነው ግለሰብ ትናንት ሐሙስ ለመጀመሪያ ጊዜ ፍርድ ቤት ቀረበ። ያለዋስ መብት እዚያ እስር ቤት እስከሚቀጥለው ችሎት እንዲቆይ ተበይኖበታል። አድማጮች፣ ለምሽቱ ያዝነውንም በዚሁ ያጠናቀቅን፣ ያስተናገድናችሁ አሉላ ከበደና አዲሱ አበበንን። የትግርኛ ስርጭት ይቀጥላል። ነገ ከምሽቶ ሰዓት ላይ ጠብቁን፣ በወቅታዊ ዜናዎችና ዘገባዎች እንመለሳለን።